ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የአርብ ግንቦት 7 2012 ዓ ም ዝግጅታችን ጀመረ። የኢትዮጵያ ምርጫ እንዲራዘም የተደረሰውን ስምምነትና የተጠየቀውን የህገ መንግስት ትርጉም እንደሚደግፉ በሲዳማ ስም የተደራጁ የፖለቲካ ፓርቲዎች አስታወቁ። ብሔራዊ ምርጫ ቦርድ ምርጫኑ አካሄዳለሁ ካለ በሽታው እንዲራባ እንዲባዛ ምክንያት ስለሚሆን ይህንን በማጠን ፓርላማውና መንግስትም አራት አማራጮችን አውጥተዋል። የህገ መንግስት ትርጉም መጠየቅ በሚለው ላይ የኔ ፓርቲ ያምናል። አቶ ሰሎሞን ቦረዳ የሲዳማ ህዝብ አንድነትና ዲሞክራሲያዊ ፓርቲ ሊቀመንበር ናቸው። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሶሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ንጉሡ ታምሬ በቅንብሩ ቨርጂኒያ ከሚገኘው መኖሪያው አብሮኝ አለ። አሁን የሰዓቱ ዋና ዋና ዜና ይደመጣል ጤና ይስጥልኝ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂ ይታየ ነኝ። ዩናይትድ ስቴትስ ከኢትዮጵያ ጋር ያላትን ወዳጅነት ያደሰ የ230 ሚሊዮን ዶላር የልማት ትብብር ስምምነት መፈራረሟን በኢትዮጵያ የአሜሪካ ኤምባሲ አስታውቋል። በዚህ ስምምነት በሚገኘው ገንዘብ በኢትዮጵያ የተለያዩ የልማት ስራዎች እንደሚከናወኑ ተመልክቷል። መለስካቸው አምሃ ዝርዝሩን ከአዲስ አበባ ይዟል። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ያሰራጨው መግለጫ ዩናይትድ ስቴትስ በዓለም አቀፉ የልማት ድርጅቷ ዩኤስኤ አይዲ አማካይነት ከኢትዮጵያ መንግስት የገንዘብ ሚኒስቴር ጋር ከ230 ሚሊዮን ዶላር በላይ አዲስ የልማት ትብብር ውል መፈራረሟን አብስረዋል። አክሎም ይህ ስምምነት የሚያመለክተው የአሜሪካ ህዝብ ለኢትዮጵያውያን የተሻለ ጤንነት፣ ትምህርት፣ የግብርና ልማት የኢኮኖሚ እድገት መልካም አስተዳደርና፣ በአጠቃላይ የማንሰራራት ብቃታቸውን ለመገንባት ያለውን ቁርጠኝነት ነው ብለዋል። ይህ በኢትዮጵያው የገንዘብ ሚኒስቴር ሚኒስትር ዴታ አቶ አድማሱ ነበበና በዩኤስኤአይዲ ተልኮ ዳይሬክተር ሲን ጆንስ የተፈረመው የትብብር ስምነት በኢትዮጵያ ዘላቂ ልማት የቅርቡን የአሜሪካን መዋለ ንዋይ መደበኛ የሚያደርግ ይሆናል። ይህ የዩኤስ ዓለም አቀፋዊ የልማት ድርጅት እገዛ ኢትዮጵያ በአጭር ጊዜ ውስጥ ምጣኔ ሀብቷን የመካከለኛ ገቢ ካላቸው ሀገሮች ጋር እንድትሰለፍ እንደሚረዳትም መግለጫው ይጠቁማል። የድርጅቱ የኢትዮጵያ ልኡካን ቡድን ዲሬክተር ሲን ጆንስ በፊርማው ሥነ ሥርዓት ላይ ይህ ስምምነት ከገንዘብ በላይ ነው፣ በሁለቱ አገሮች ሕዝቦች መካከል ያለውን የህዝብ ለሕዝብ መተጋገዝ በይበልጥ ማጠናከር ነው ብለዋል። ዩናይትድ ስቴትስ ላለፉት 20 ዓመታት በኢትዮጵያ ውስጥ ለዘላቂ ልማት ሥራዎች ከ13 ቢሊዮን ዶላር በላይ አፍሳለች። በኢትዮጵያ ትልቋ ለጋሽ አገርም ዩኤስ አሜሪካ እንደሆነች የኤምባሲው መግለጫ ይናገራል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የኢትዮጵያ ብሔራዊ ምርጫ ቦርድ 27 ፓርቲዎችን መሰረዙን ይፋ አድርጓል። ቦርዱ እስከ መጋቢት ሶስት ቀን 2012 ዓ ም በቀድሞ ህግ ሰርቲፊኬት የነበራቸውና በቀድሞ ህግ ምዝገባ ጀምረው ለነበሩ አንድ መቶ ስድስት ፓርቲዎች በአዲሱ ህግ የተቀመጡ መስፈርቶችን እንዲያሟሉ ደብዳቤ ልኮ እንደነበረ አስታውሷል። ከመካከላቸው ሰባ ስድስት ፓርቲዎች ሰነዶቹን ያቀረቡ መሆኑንና ተሟልቶ መቅረቡ እየተመረመረ እንደሆነ አውስቷል። ሰነዶቻቸውን ማቅረብ ያልቻሉና ጊዜ እንዲራዘምላቸው ከጠየቁ አስራ አምስት የፖለቲካ ፓርቲዎች ውስጥ አስራ ሶስቱ አጥጋቢ ምክንያት ባለማቅረባቸው እንዲሰረዙ ተወስኗል ሲል የብሔራዊ ምርጫ ቦርድ መግለጫ አስታውቋል። ሌሎች አስራ አራት ፓርቲዎች ከናካቴው ሰነዶቻቸውን ያላቀረቡ፣ አንዳንዶች ከሌላ ፓርቲ ጋር የተዋሃዱ በመሆኑ ተሰርዘዋል ብሏል። ሁለት ፓርቲዎች ደግሞ ሰነድ ማቅረብ ያልቻሉት በፓርቲው የውስጥ ችግር የተነሳ መሆኑ ታምኖበት የኮቪድ-19 ወረርሽኝ ሲያበቃ ጠቅላላ ጉባኤያቸውን እንዲያካሂዱ መወሰኑን የኢትዮጵያ ብሔራዊ ምርጫ ቦርድ መግለጫ ጨምሮ አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኢትዮጵያ 15 ተጨማሪ ሰዎች በኮሮና ቫይረስ መያዛቸው በዛሬ የላቦራቶሪ ምርመራ መታወቁን የጤና ሚኒስቴር ዕለታዊ የስርጭቱ ይዞታ መረጃ አመልክቷል። ዛሬ 3707 ሰዎች ተመርምረው የተገኙት 15ቱ ከ17 እስከ 38 ዓመት ዕድሜ ክልል ውስጥ ያሉ ወንዶች እንደሆኑ ነው የተመለከተው ስምንት በአዲስ አበባ፣ ሁለት ቤንሻንጉል ለይቶ ማቆያ፣ አንድ ሰው አማራ ክልል መተማ ለይቶ ማቆያ፣ የተቀሩት ሶስቱ ደግሞ ሶማሌ ክልል ጅግጅጋ ለይቶ ማቆያ እንደሆኑ መረጃው ጨምሮ አውስቷል። ሰባቱ የጉዞ ታሪክ ያላቸው፣ ሰባቱ ደግሞ በበሽታው ከተያያዘ ሰው ጋር ንክኪ ያላቸው ሲሆኑ አንደኛው ግን የጉዞም ታሪክ ሆነ ንክኪ የሌለው ሆኖ እንደተገኘ ነው መግለጫው የገለጸው። በአጠቃላይ በኢትዮጵያ በምርመራ የተረጋገጡ ተጠቂዎች ቁጥር 287 መድረሱ ነው። ታንዜኒያ ውስጥ የኮቪድ-19 ሕመምተኞች ብዛት ከ500 አልፏል። የሀገሪቱ መንግስት የወረርሽኝ አያያዝና ግልጽነት መጓደል እየተጠቀሰ ውግዘት እየቀረበበት ነው። ቻርልስ ኮምቤ ከዳሬ ሰላም በላከው ዘገባ ዝርዝሩን ይዟል። አዳነች ፍስሀዬ ታቀርበዋለች። የታንዛንያ የኢኮኖሚ መዲና ዳር ሰላም ከሌሎች የአፍሪካ ሀገሮች በተለየ ለስራ ክፍት ሆና አቀጥላለች። ትምህርት ቤቶች ግን ተዘግተዋል። የሰዎች መሰባሰብም ታግዷል። ይህ ሁኔታ ታዲያ በባለሥልጣኖች ላይ ነቀፌታ አሳድሯል። በኮሮና ቫይረስ ላይ አንጻራዊ በሆነ ስለ ቫይረሱም በየጊዜው መግለጫ አይሰጡም በሚል ባለሥልጣኖች ይነቀፋሉ። በአሳ ንግድ ሥራ የተሰማሩት ሳጄዳ ሙሐመድ፣ መንግሥት ብዙም ያሳሰበው አይመስልም በማለት የራሳቸውን ጥንቃቄ እያደረጉ መሆናቸውን ገልጸዋል። ብዙ ዜጎች ስለ ኮሮና ቫይረስ ተገቢ መረጃ እያገኙ አይደለም ይላሉ ሳጀዳ መሐመድ። የኮሮና ቫይረስ የለም ሲባል እንሰማለን፣ ነገር ግን በዚያ በኩል ሁለት ሰዎች መሞታቸውን እናውቃለን። በሌላ በኩል ደግሞ አንድ ሰው ሞቷል ብለዋል ነጋዴዋ። የአፍና የአፍንጫ መሸፈኛ ጭምብል ቢኖራቸውም ተገቢ መረጃ ባለማግኘታቸው ጆሯቸው ላይ ቃል እንዳደረጉት ዘጋቢያችን ገልጿል። የለውጥና የግልጽነት ጥምረት የተባለው ተቃዋሚ ፓርቲ መንግስት፣ በዓለም አቀፉ ወረርሽኝ ላይ ያለው አያያዝ ለሕዝቡ የጤንነት ሁኔታ ትኩረት ባልሰጠ መልኩ ምስጢራዊ ነው በማለት አጥብቆ ነቅፏል። ስለ ቫይረሱ ለሕዝቡ በየጊዜው መረጃ የማይሰጥ ከሆነ የሕዝቡ አረዳድ ችግሩ የለም ማለት ነው የሚል ይሆናል ይላሉ ካወይ ስለሆነም ሰዎች ጥንቃቄ እያደረጉ አይደለም። ቀብሮች ላይ ከፍተኛ ብዛት ያላቸው ሰዎች ሲገኙ አይቻለሁ። ይህም እጅግ አደገኛ ነው ብለዋል የተቃዋሚው ጥምረት መሪ። የታንዛኒያ መንግስት በበኩሉ ስለ ኮሮና ቫይረስ ብዙም መረጃ አይሰጥም የሚለውን ነቀፌታ አይቀበልም። አንዳንድ ሰዎች የሚነዙት የተሳሳተ አሃዝ ህብረተሰቡን አስፈላጊ ወዳልሆነ መነሳሳት የሚያመራ ነው በማለት የሀገሪቱ ጠቅላይ ሚኒስትር ካሲም ማጃሊዋ አስጠንቅቀዋል። የደም ግፊትን ወባንና ስኳር በሽታን የመሳሰሉትና ሌሎችን በሽታዎች ሰዎችን እንደሚገድሉ እናውቃለን ብለዋል ጠቅላይ ሚኒስትሩ። ስለሆነም የሚሞቱት ሰዎች ብዛትን በሚመለከት ለባለሙያዎቹ ብንተው የተሻለ ነው ይላሉ። ለዱ ሳምሶንን የመሳሰሉት ሰዎች መረጃን በየጊዜው ባለመስጠት ተግባር ይስማማሉ። የኮሮና ቫይረስ በሽታ በሕዝቡ ላይ ፍርሃት እንዳያሳድር ይረዳል የሚል እምነት አላቸው። በዓለም ዙሪያ በኮሮና ቫይረስ የተያዘው ሰው ቁጥር ዛሬ ወደ አራት ነጥብ አምስት ሚሊዮን ተቃርቧል። የሞቱት ሰዎች ቁጥር ደግሞ ከ300 ሺ አልፏል። ኮሮና ቫይረስ ባለፈው የአውሮፓውያን 2019 መጨረሻ መጀመሪያ ላይ በተቀሰቀሰባት በቻይናዋ ውሃን ከተማ በተወሰኑ ቦታዎች አዲስ ስርጭት መስተዋሉን ተከትሎ የጤና ሰራተኞች ነዋሪዎቹን በሙሉ መመርመር ጀምረዋል። በሚሊዮኖች የሚቆጠረውን ነዋሪ ሁሉንም ሰው መርምሮ ለማጠናቀቅ አስር ቀን እንደሚወስድ ነው የተገለጸው። በዩናይትድ ስቴትስ ደግሞ ዩኤስ ኤንኤስ መርሲ የተባለው የባህር ኃይል መርከብ ላይ ሆስፒታል ዛሬ ከሎስ አንጀለስ እየለቀቀ ነው። ወደዚያ ወደብ ሄዶ የቆመው የካሊፎርኒያ ሆስፒታሎች በወረሽኙ ስርጭት በተጨናነቁበት በመጋቢት ወር መጨረሻ ላይ ነበር። ስልሳው የሆስፒታል መርከቡ የጤና ባለሙያዎች ግን በህሙማን እንክብካቤ ማዕከሎች እርዳታ ለመስጠት እዚያው እንደሚቆዩ ተገልጿል። በኒውዮርክ ደግሞ ዛሬ አምስት የክፍለ ግዛቷ አውራጃዎች ወይም ካውንቲዎች መደበኛ የእንቅስቃሴ ገደቦች እንደሚነሱ ተጠቁመዋል። ኒውዮርክ ከተማን ግን አይጨምርም። እንቅስቃሴዎች በሚከፈቱባቸው ስፍራዎች ነዋሪዎች ጥንቃቄ እንዳይለያቸው አገረ ገዢው አንድሩ ኮሞ ተማጽኖ አቅርበዋል። በቫይረሱ ተያዦች ብዛት ከዓለም ሁለተኛዋ የሆነችው ሩሲያ ደግሞ ዛሬ በተለያዩ አካባቢዎች ምርመራዎች ማካሄድ ትጀምራለች ተብሏል። በተጠቂዎች ብዛት ግንባር ቀደሟ ዩናይትድ ስቴትስ ስትሆን የቫይረሱ ተጠቂ ቁጥር ከአንድ ነጥብ አራት ሚሊዮን አልፏል። የሩሲያ ደግሞ ከ250ሺ በላይ እንደሆነ ነው የተጠቆመው። ይህ በዚህ እንዳለ ባንግላዴሽ በሚገኘው ግዙፉ የሮሂንጋ ስደተኞች መጠለያ ካምፕ አንድ ስደተኛ እና አንድ የአካባቢው ነዋሪ ላይ ቫይረሱ እንደተገኘ ተዘግበዋል። የዓለም የጤና ድርጅት በፍጥነት ክትትል የሚያደርግ ቡድን እንደተሰማራ አስታውቋል። ከሁለቱ ሰዎች ጋር ንክኪ ያላቸው ሌሎች ሰዎችን መከታተል ተጀምሯል ብሏል። ሁለቱም ለይቶ ማቆያ እንደገቡም ተጠቁመዋል። በባንግላዴሽ የህጻናት አድን ግብረሰናይ ድርጅት ተጠሪ እንደተናገሩት ቫይረሱ ግዙፉ የስደተኛ ካምፕ መግባቱ ብዙ ሺህ ሰው እንደሚሞት በእርግጠኝነት መናገር ይቻላል ብለዋል። ሀገሪቱንም በአስርታት ወደ ኋላ ሊመልሳት ይችላል ሲሉ ስጋታቸውን ገልጸዋል። ወረርሽኙ ግዙፉ የስደተኛ ካምፕ ከገባ ካምፑ ንጽህና የጎደለው በመሆኑ በፍጥነት ሊዛመት እንደሚችል የእርዳታ ድርጅቶች ቀደም ብለው ሲያስጠነቅቁ ቆይተዋል። ሱዳን ደቡብ ኮርዶፋን ክፍለ ግዛት ካዱግሊ ከተማ በሚገኘው የደቡብ ሱዳን ፈጥኖ ደራሽ ድጋፍ ኃይሎች ካምፕ ላይ ማንነታቸው ያልታወቀ ታጣቂዎች ተኩስ ከፍተው ሀያ ስድስት ሰዎችን መግደላቸው ተገለጸ። ከተገደሉት መካከል ሲቪሎችም አሉበት ተብሏል። የአርኤስኤፍ አዛዥ ጄኔራል ሀምዳን ዳጋሎ ሰኞ ዕለት የተፈጸመውን ይህን ጥቃት አውግዘዋል። የከተማዋ ባለስልጣናት እንዳሉት የወታደር መለዮ ልብስ የለበሱ ታጣቂዎች ናቸው ድርጊቱን የፈጸሙት። የደቡብ ኮርዶፋን ተጠባባቂ ወታደራዊ አገረ ገዢው ሜጀር ጄኔራል ራሽድ ኢስማኤል አስራ ዘጠኝ ሰዎች በጥቃቱ መቁሰላቸውንና ለሕክምና በአውሮፕላን ወደ ካርቱም መወሰዳቸውን ተናግረዋል። ከጥቃቱ በተያያዘ እስካሁን የታሰረ ሰው የለም። የሱዳን ሉዓላዊ ምክር ቤት አባል የሆኑት ጀኔራል ደጋሎ ጥቃቱን በፖለቲካ የተነሳሳ ነው ሲሉ አውግዘዋል። የዓለም የንግድ ድርጅት ደብልዩቲኦ ዋና ዲሬክተር ሮቤርቶ አዜቬድ በአውሮፓውያን አቆጣጠር ከነሐሴ 31 ቀን ጀምረው ስራቸውን እንደሚለቁ ይፋ አድርገዋል። የሚሰናበቱት የስራ ዘመናቸው ከማብቃቱ ከአንድ ዓመት አስቀድመው መሆኑ ነው። እዚህ ውሳኔ ላይ በቀላሉ አልደረስኩም፣ የግል ውሳኔ ነው ሲሉ ለድርጅቱ አምባሳደሮች ተናግረዋል። የቀድሞው የብራዚል ዲፕሎማት በቅርብ ዓመታት ድርጅቱ ጸረ ዩናይትድ ስቴትስ አድላዊነት አለው ለቻይና ፍትሀዊ ያልሆነ የንግድ አሰራር ፈቅዷል ብሎ ከሚወነጅለው ከዩናይትድ ስቴትስ አስተዳደር በኩል ብርቱ ግፊት ሲደረግባቸው ቆይቷል። በመጨረሻም አፍጋኒስታን ውስጥ በዚህ ሳምንት በአንድ የእናቶች ክሊኒክና በአንድ የቀብር ስነ ስርዓት ላይ ለተፈጸሙት ሰዎች የተገደሉባቸው ጥቃቶች ኃላፊው እንደኛ ግምጋሜ የእስላማዊ መንግስት ነው ስትል ዩናይትድ ስቴትስ ተናገረች። በአፍጋኒስታን የዩናይትድ ስቴትስ የሰላም ልዑክ ዛልማይ ሀሊል ዛድ በሲቪሎች ላይ እንዲህ ያለውን የጭካኔ ጥቃት ማካሄድ የሚወድ ታሪክ ያለው አይሲስ ነው። አይሲስ ለአፍጋኒስታንና ለዓለም ህዝብ ጠንቅ ነው ሲሉ መናገራቸው ተሰምቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ። ቆንጂት፣ ለዜናው ቨርጂኒያ ከሚገኘው ቤቷ ነው። የዕለቱን አበይት የዓለም ዜናዎች ያሰማችን ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580፣ በ15630፣ በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695፣ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ግንቦት ሰባት 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ እንዲሁም በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ ምርጫ እንዲራዘም የተደረሰውን ስምምነትና የተጠየቀውን የህገ መንግስት ትርጉም እንደሚደግፉ በሲዳማ ስም የተደራጁ የፖለቲካ ፓርቲዎች አስታውቀዋል። ፓርቲዎቹ ፖለቲከኞችና የፖለቲካ ፓርቲዎች የያዙትን አላስፈላጊ ንትርክ ትተው የህዝብን ደህንነትና የሀገር ጥቅምን እንዲያስቀድሙ ጥሪ አቅርበዋል። የሐዋሳ ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል። ድጋፋቸውን ገልጠው መግለጫ ያወጡት የሲዳማ አርነት ንቅናቄ የስዳማ አንድነት ፓርቲ ሲአፓ፣ የስዳማ ህዝብ ብሔራዊ ዴሞክራሲያዊ ፓርቲ ሲበዴፓ፣ የስዳማ ህዝብ አንድነትና ዴሞክራሲያዊ ፓርቲ ሲአዴፓና የስዳማ ዞን ብልጽግና ፓርቲዎች ናቸው። የስዳማ አንድነት ፓርቲ ሲአፓ ለቪኦኤ በላከው ሶስት ገጽ የጽሁፍ መግለጫ የመንግስትና የህዝብ አስፈላጊነቱ አገርና የሚያስተዳድረው ህዝብ ሲኖር ነው። ምርጫው እንዲራዘም በምርጫ ቦርድ የተወሰደውን እርምጃ ሲአፓ የሚደግፈው ነው ብሏል። የኮሮና ቫይረስ ወረርሽኙን ለመከላከል የተደረገና የዲፍን ኢትዮጵያን ህዝብ ጤንነትና ሰላም ለማረጋገጥ የተወ ወሰደ ኃላፊነት የተሞላበት እርምጃ ነው ብሎም እንደሚያምን ገልጿል። ይልቁንስ የፖለቲካ ፓርቲዎችና ፖለቲከኞች አገሪቱን ለታሪካዊ ጠላቶቻችን ወረራ በሚያጋልጥ ሁኔታ ታሪካዊ ስህተት ለመፈጸም የተንደረደሩ ካሉበት እንዲመለሱ የሚመክረው የሲያፓ መግለጫ በአንዳንድ የፖለቲካ ፓርቲዎች መካከል እየከረ መጥቷል ያለውንም ውዝግብ አውግዟል። በህገ መንግስቱ አንቀጽ 53 ንዑስ አንቀጽ 3ና በአንቀጽ 72 ንዑስ አንቀጽ 3 የህዝብ ተወካዮች ምክር ቤትና የጠቅላይ ሚኒስትሩ የስራ ዘመን አምስት ዓመታት ብቻ መሆኑን በማያሻማ ሁኔታ ብደነገግም ምርጫ ማካሄድ በማይቻልበትና አሁን የተፈጠረው አይነት አስገዳጅ ሁኔታ ሲያጋጥም የመንግስት የስራ ዘመን እንዴት እንደምራዘም ህገ መንግስቱ ባለመደንገጉ ካለው ተጨባጭ ሁኔታ የተጠየቀውን የህገ መንግስት ትርጉም አማራጭ ሲያፓ ተገቢ ነው ብሎ እንደሚወስድ ገልጧል። መግለጫው የሲዳማ አርነት ንቅናቄ ሲያን ሊቀመንበር አቶ ዱካ ሌላ በኩላቸው ስድስተኛው ብሔራዊ ምርጫ መራዘምን ፓርቲያቸው እንደሚደግፍ ገልጠዋል ምርጫው በተወሰነለት ጊዜ መሄድ አለበት የሚል አቋም የያዘው አሉ። ምርጫው በተወሰነለት ጊዜ ማካሄድ አይቻልም ብለን እናምናለን። እንደ ሲአን ሁለተኛው አማራጭ አሁን እየቀረበ ያለው ልክ መስከረም 30 አካባቢ ይሄ መንግስት በአዲስ በምርጫ ካልተተካ በስተቀር ህጋዊ አይሆንም። ስለዚህ ጨዋታ ፈርሷል የሚል አቋም የሚያራምዱ አሉ። ይህንም ትክክለኛ አቋም ነው ብለን አናምንም። የሽግግር መንግስት ይቋቋም ጥያቄ ጊዜው ያለፈበት መሆኑን የገለጠው የፓርቲዎቹ መግለጫ ይህንን የሚያራምዱ አካላት ለሕዝብ የሚጠቅም ሀሳብ እንዲይዙ ምክር ሀሳብ ለግሶ የትግራይ ክልል መንግስትና ፓርቲው ከሚያራምደው አፈንጋጭና ኢሊ ከሚመስል ይህገ መንግስታዊ አካሄድ ወጥቶ በድርድርና በንግግር ለሚሰጥ ውሳኔ ተገዥ ሆነው የአገሪቱና የሕዝቡን ሰላም የሚያስቀጥል ተግባር ላይ እንዲሰማራ ጥሪ አቅርበዋል። የሲዳማ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ በቀለ ቱንስሳ ሕዝቡን ለመጠበቅ የተወሰደ እርምጃ ነው ብሏል። ምርጫ ቦርድም፣ መሪው መንግስትም፣ ድርጅቱም ህዝብ ተኮች ተቋማቶች እነኝ አሁን ባለንበት ጊዜ ምርጫ ማካሄዱ ለህዝባችን አዋጣሚ የሚቀድሞው ህዝብ ኖር ነው ብሎ የወሰዱት አቋም ትክክለኛና ተገቢ ወቅታዊ የህዝብ ተቋማት መሆናቸውን የሚያረጋግጥ ነው። እኛ እንደ ስዳማ አስተዳደር ብልጽግና ፓርቲ ጽሕፈት ቤት የምንደግፈው መሆኑን ለማንሳት ነው የሚፈልገው። የስዳማ ህዝብ ብሔራዊ ዴሞክራሲያዊ ፓርቲ ስብዴፓ ምርጫ በመራዘሙ ተቃውሞ የለንም፣ ሁኔታውም የሚፈቅደው ይኸው ነው ሲሉ የፓርቲው ፕሬዝዳንት አቶ ተስፋ ማርያም ጉጮ ተናግሯል። ስብዴፓ በ2012 ሊደረግ የታቀደ ምርጫ መተላለፍን አስመልክቶ ምንም ተቃውሞ የለውም ይደግፋል። ምርጫ መራዘሙ። ሌላው ደግሞ መንግስት የህገ መንግስት ትርጉም መጠየቁ ስልጣኑን ሆነ ብሎ ለማራዘም ነው የሚል አቋም የለንም። የስዳማ ህዝብ አንድነትና ዲሞክራሲያዊ ፓርቲ ሲያዴፓ ተመሳሳይ አቋም መያዙን የፓርቲው ሊቀመንበር አቶ ሰለሞን ቦርዳ ገልጠዋል። ብሔራዊ ምርጫ ቦርድ ምርጫኑ አካሄዳለሁ ካለ በሽታው እንዲራባ እንዲባዛ ምክንያት ስለሚሆን ይህንን በማጠን ፓርላማውና መንግስትም አራት አማራጮችን አውጥተዋል። እነዚህ አራት አማራጭ ዳዎች ላይ በመጨረሻው የህገ መንግስት ትርጉም መጠየቅ በሚለው ላይ ግኔ ፓርቲ ያምናል። የተለያዩ የፖለቲካ አመለካከትና አቋም ያለን የፖለቲካ ፓርቲዎች በህዝባችን ደህንነትና በአገሪቱ ሉዓላዊነት ላይ የተደቀነውን ስጋት በመገንዘብ ልዩነታችንን ለጊዜው አቆይተን እየተከሰተ ያለውን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ቀውስ ከመንግስት ጋር በመተባበር ማሳለፍ እንደሚገባም አሳስበዋል። ፓርቲዎቹ አባሎቻቸው ደጋፊዎቻቸውና መላው ህዝብ የኮሮና ቫይረስን ለመከላከል የሚተላለፉን የጥንቃቄ መልእክቶችን ያለመዘንጋት እንዲተገብሩ ጥሪ አቅርበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ አዋሳም ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ዮናታን ዘብዲዮስን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። በኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ስም ከጥቂት ቀናት በፊት ለጠቅላይ ሚኒስትሩ ጽህፈት ቤት ተላከ የተባለው ሰነድ የመድረኩ አባል የሆነውን የኢትዮጵያ ሶሻል ዲሞክራቲክ ፓርቲን እንደማይመለከተው የፓርቲው ሊቀመንበር ለቪኦኤ አስታውቀዋል። ከመድረክ አባል ድርጅቶች ሶስቱ ግን በሰነዱ ላይ ያላቸውን ስምምነት አረጋግጠዋል። ኢሶዴፓ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ የራሱን መግለጫ አውጥቷል። መለስካቸው አማህ ዝርዝሩን ይዟል። ፕሮፌሰር በየነ እንዳስረዱት በፓርቲያቸው ውስጥ ቀደም ሲልም ሲነጋገሩበት የነበረው አሁን ለገባንበት ህገ መንግስታዊ ችግር መፍትሄ መፈለግ ያለበት ህገ መንግስታዊ በሆነ አግባብ ነው የሚል አቋም እንደነበረ ያስረዳሉ። በዚሁ መንፈስ የቀረቡትን አራቱንም አማራጮች ተንትነን አይተን ሶስት እንደማያዋጡ፣ እንደማያገጁ ለተጨባጩ ኢትዮጵያ ወቅታዊ ችግር መፍትሄ ሰጭ አይሆንም በማለት አለፍናቸው። የህገ መንግስቱ ይሻሻል የምለው ጭምር እና በህገ መንግስቱ የፌዴሬሽን ምክር ቤት ህገ መንግስትን ይተረጉማል የሚል ድንጋጌ ባንቀጽ ስልሳ ሁለት አንድ እንዳለ እናውቀዋለን። እንግዲህ ህገ መንግስቱ የዚህ አይነት ችግር ሲገጥም እንግዲህ ሁሉም በአምስት ዓመት ያልቃል በአምስት ዓመት ያልቃል ስልጣንም ካለምርጫ አያዝም የምን ሁሉ ድንጋጌዎች ስላሉ የእኛ አይነት ቃውስ ሲገጥም ህገ መንግስቱ ምንም ዝም ያለው እዚ ይሄ በሚሆንበት ጊዜ በአለም አቀፍ ተመክሮም ህገ መንግስቱ ይተርጎም የምለው ሀሳብ ማንሳት የተለመደ ነው የምል አቋም ነበረን ና ይህንኑ አራተኛውን አማራጭ እ ህገ መንግስቱ እንዲተረጎም ስልጣን የሰጠው ለፌዴሬሽን ምክር ቤት ነው። እና ፌዴሬሽን ምክር ቤት በዚህ ስልጣኑ የሚሰጠውን በመንግስታዊ ጥርጓሜ ለዚህ አይነቱ ችግር ብናቀው ይሻላል። በአሁኑ ጊዜ ወደ ጠቅላይ ሚኒስትሩ ቢሮ ሄዷል የተባለው የመድረክ አቋም የአንድ ቡድን እንጂ ወይንም የአንድ ፓርቲ እንጂ የአራቱም አይደለም ነው የሚሉኝ። ስለዚህ ሶስታችሁ ተቃውሟቸዋል ማለት ነው? እንዴት ነበረ? ከኛ ጋር ያሉት ሁለቱ ድርጅቶች በዚህ ጉዳይ ላይ የወሰዱትን አውቅ ይቸግረኛል ምክንያቱም ምንም ኮሚኒኬት አላደርጉኝም። እኛ በኢሶደፓ ስም ያለንን ኮንሰርን ነው በማስታወሻ ሊቀንላቸዋል ለሁሉም እንዲደርስ በእኔ ከዚህ እንግዲህ በቅርብ ጊዜ የመድረክ አባል የሆነው የአፋር ህዝቦች ለፌትና ለዴሞክራሲ የሚባል ፓርቲ አለ። እሱ ደውሎ እና እግሮናል እና አዎ ኢሶደፓ የወሰደው መቋም ነው እኛ የምንደግፈው ይሄ ህገ መንግስታዊ ያልሆነ መፍትሄ ፍለጋ ጨርሶ ተገቢ አይደለም የምል እንግዲህ ከዚህ ከአፋሩ ፓርቲ ነው የሰማሁት። የሌሎቹ የትኛውን አቋም እንደያዙ ወይም ደግፈው በአንድ ላይ የላኩትም ቢሆን ወይም አንዱ ማተም በእጄ ነው የምል ፓርቲም ዝም ብሎ ማተም አርጎበት ሊኮም ይሁን ይህንን ለይቼ ማውቂያ መንገድ የለኝም። ምክንያቱም ኮሚኒኬት አላደረጉንም ኮይሻላል ነው በኛ በመድረክ ስማይታ ያለውን ምክር መቀበላቸውንም ይሁን ያለ መቀበላቸውን ለእኛ ነው የነገሩን ነገር ስለሌለ፣ ስለሌሎቹ ፓርቲዎች የት እንዳሉ ማወቅ ይቸግረኛል። በአሁኑ ወቅት የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ አባላትን ማለትም የሲዳማ አርነት ንቅናቄ ሲአን ምክትል ሊቀመንበር እንዲሁም የመድረኩ የህዝብ ግንኙነት ኃላፊ አቶ ደሳለኝ ዳር ሰሞን፣ የአረና ትግራይ ለዴሞክራሲና ለሉዓላዊነት ፓርቲ ምክትል ሊቀመንበር አቶ ጎይቶም ጸጋይን ቪኦኤ አናግሯቸው ነበረ። ሁለቱም የፓርቲ መሪዎች ቀደም ሲል በአማራጭነት ለጠቅላይ ሚኒስትር ጽህፈት ቤት በተላከው የመድረክ ሰነድ ይዘት ሙሉ በሙሉ እንደሚስማሙ ተናግረዋል። በቅርብ ጊዜ መድረክን እንደተቀላቀለ የሚነገረው የአፋር ህዝብ ለፍትህና ለዴሞክራሲ ፓርቲ ሊቀመንበር አቶ መሐመድ ዳውድ ሞሐመድ ሐሳባቸውን ሳያብራሩ ግንኙነቱ ተቋርጧል። በመጨረሻም ፕሮፌሰር በየነ ጴጥሮስ ዛሬ ይፋ የሚደረገውን የፓርቲያቸውን ወቅታዊ መግለጫ ይዘት አስታውሰዋል። በመግለጫው የሽግግር መንግስት ወይም የመሳሰሉት አማራጮች አሁን ላለው አይነት የሀገሪቱ ሁኔታና መንግስት አይመጥንም ይላል። በሶደፓ እምነት ያለው ጠንካራ መንግስት ነው ኮሮናን ሬስቸኝንም ህዝቡን አስተባብሮ ሪሶርስ አስተባብሮ መጤ ወሚላሽ ሊሰጥ የሚችል እንደዚሁም ከውጭም የሚቃጡ አደጋዎችም ድፍረቶችም ቢኖሩ ይህንንም ጠንካራ መልስ በመስጠት ሊቋቋም የሚችል እና ሀገሪቷን እና ህዝቦቿን ልታደግ የሚችል ጠንካራ መንግስት ባለበት ጊዜ የሽግግር መንግስት፣ ብሔራዊ አንድነት መንግስት የሚባሉትን መቅራቱ ሀገራዊም ህዝባዊም ፋይዳ የሌለው የፖለቲካ ጨዋታ ወይም መፍትሄ ሆኖ ስለምናገኘው ሰከም ብለን መፍትሄ ፍለጋው ላይ ብናተኩር ይሻላል። የምን ምክራችንን ያው በመግለጫችን፣ አሁን በምናወጣው መግለጫ ላይ ያስቀመጥነው ስለሆነ ይሄ ሁሉ ግባት ሊሆን ይችላል የሚል እምነት አለኝ። የአሜሪካ ድምፅ ሬዲዮ የኢትዮጵያ ፌደራላዊ ዴሞክራሲያዊ መድረክን የወቅቱን ሊቀመንበርና ለጠቅላይ ሚኒስትር ጽፈት ቤት ተልኳል የተባለውን አማራጭ መፍትሄ ሐሳብ ሰነድ መሰረት በማድረግ ዘገባ ማቅረቡ አይዘነጋም። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው። ወደ ተከታዩ ዘገባ እንሸጋገር። ኢትዮጵያ ላጋጠማት ችግር መፍትሄው ህገ መንግስታዊ እንጂ ፖለቲካዊ አማራጭ አይደለም ብሏል ገዢው ብልጽግና ፓርቲ። የመፍትሄ ሐሳብ አለኝ የሚል ካለ ከህገ መንግስታዊ ድንበር ሳይወጣ አማራጩን ማቅረብ ይችላል ብለዋል የብልጽግና ፓርቲ ቃል አቀባይ አቶ አወሉ አብዲ። ከቪኦኤ ጋር ቃለ ምልልስ ያደርጉ በሚቀርቡ አማራጮች ላይ ከማንም ጋር ለመወያየት ፓርቲያቸው ዝግጁ መሆኑን ያሳወቁት አቶ አወሉ በውይይትና በድርድር ስም ጫና ለመፍጠር ማሰብ ተቀባይነት የለውም። ከህገ መንግስታዊ አማራጮች ውጪ ሌላ መንገድ በመጠቀም ስልጣን በአቋራጭ ለመያዝ የሚያስብ ካለ ግን መንግስት ህገ መንግስቱን ለመጠበቅ ሲል ህጋዊ እርምጃ ይወስዳል ብለዋል። አቶ አወሉን ያነጋገረው ሙክታር ጀማል ዝርዝሩን ይዟል። አቶ አወሉ አብዲ የብልጽግና ፓርቲ ቃል አቀባይ ይህን ቃለ መጠየቅ ለማድረግ ፈቃደኛ ስለሆኑ በአሜሪካን ድምፅ አድማጮች ስም እናመሰግኖታለን። እኔን በጣም አመሰግናቸዋለን። አቶ አወሉ በኮሮና ቫይረስ ኮቪድ አስራ ዘጠኝ ምክንያት በኢትዮጵያ ምርጫ መካሄድ አለመቻሉን ተከትሎ የተለያዩ አማራጮች እየቀረቡ ነበር። ከዚህ ቀደም መንግስት ያቀረበውን አማራጭ ተከትሎ የህገ መንግስት ትርጉምን እየሰራበት ይገኛል። መንግስት በአጠቃላይ እስቲ ይህ ሂደት ምን ላይ ደርሷል? ይሄ አሁን ለህዝብ ተወካዮች ህግ ጉዳይ ቋሚ ኮሚቴም ቀርቦ ደርቆ ከሙላ ጉደል የትርጉም የሚያስፈልጉ አንቀጾችም ተለይተው ተርጓሚ ኮሚሽን ኮንስቲቱሽናል ኢንኳሪ ቀርቦ ቀጥሎ ደግሞ ለፌዴሬሽን ምክር ቤት ይቀርባል ተብሎ ይታሰባል። በተለይ አሁን እየተነሳ ያለው የህግ ትርጉም የሚለው የሚተረጎመው ህግ አንድ የሀሳብ አለመግባባት ወይም መጣረስ ሲኖር ወይ የሀሳብ ግልጸኝነት ሲጎለው ነው። ነገር ግን የአንድ መንግስት ጊዜ የአምስት አመት ገደብ ነው ብሎ በግልጽ አስቀምጧል። ይህ ወዴት ይተረጎማል የሚሉና በጉዳዩ ላይ ያልተግባቡበት አካላቶች እያሉ ይህንን መንገድ እንደ ብቸኛ አማራጭ ይዞ መቀጠል ምን ያህል መፍትሄ ነው ብሎ ያስባል ድርጅቶ እኛ ሌሎች አካላት ስላመኑ ወይ ስላላመኑ አይደለም። በዋናነት ይህ ሀሳብ ተሻለ ሀሳብ እንዲቀርብ ምክንያቱም ይሄ ሀገር ጠንካራ ሀገር ጠንካራ መንግስት ያስፈልጋታል። ሁለተኛ ደግሞ ኮቪድ መከላከል በራሱ ሌላ ጠንካራ መንግስት ያስፈልጋል። ከዚህ የተነሳ ህገ መንግስታዊ ክፍተቱ ወደ ህገ መንግስታዊ መፍትሄ ያስፈልጋል የሚል የብዙሀኑ ሀሳብና እንትን ነው። ሌላ አምስተኛ ሀሳብ ሊባል የሚችል የተለያዩ የፖለቲካ ድርጅቶች እያቀረቡ ይገኛሉ ለምሳሌ ትብብር ለዲሞክራሲና ህብረ ብሔራዊ ፌዴራላዊ የሚባል ተቋምና እንደዚያውም መድረክ በቅርብ አማራጮቻቸውን ካሳወቁ ድርጅቶች ውስጥ ናቸው። ትብብር ያነሳው ለአንድ አመት ሊቆይ የሚችል ከባለሙያዎች ወይንም ደግሞ ቴክኖክራቶች የተዋቀረ መንግስት አስተዳደር እንዲቋቋምና፣ ይህም በካውንስል ክትትል እንዲደረግ የሚል አማራጭ ቀርቧል። ሌላኛው ደግሞ ከመድረክ አኳያ በአጠቃላይ ይህ ችግር ሊፈታ የሚችለው በህገ መንግስታዊ ወይም በህግ መፍትሄ ብቻ ሳይሆን ፖለቲካዊ መፍትሄም ያስፈልጋል። ለዚህ ሲባልም የጋራ የሆነ ተቋም በአስቸኳይ ሊቋቋም ይገባል የሚሉ ሁለት ሀሳቦችን እናያለን። እነዚህን ሀሳቦች ብልጽግና እንዴት ያየዋል? እንዴት ይቀበለዋል? ወይዘ የእኛ ሲጠቃለል ሲጠቃለል ለተፈጠረው ህገ መንግስታዊ ክፍተት ህገ መንግስታዊ መፍትሄ ብቻ ነው የሚል አቋም አለን። ይህን ሁሉ ቁጭ አድርጌ፣ ህገ መንግስቱን ቁጭ አድርጌ፣ በራሱም ትልቅ ችግርና ጥያቄ ያለበት ህገ መንግስት ያውም በግድ በጋራ የሚያሳስረንን ህገ መንግስት ቁጭ አድርጌ ወደ ሌላ እገባለሁ ካልክ ሌላ ትርምስ ነው እንደ ሀገር የምትፈጥረው። ስለዚህ ያ እንዳይፈጠር በእኛ በኩል አምስተኛ አማራጭ የተባለው ህገ መንግስት ማዕቀፍ ውስጥ ሆነው የሚደረጉ ነገሮች ካሉ ፓርቲያችን አሁንም በሩ ክፍት ነው ለመነጋገር፣ ለመወያየት በራችን ክፍት መሆኑን በዚህ አጋጣሚ ማንሳት እንፈልጋለን። ፖለቲካዊ መፍትሄ ብሎ ያነሱት ለመድረኮችም በአሁኑ ሰዓት ባለንበት ምዕራፍ ህንጻር ፖለቲካ ህጉ ህገመንግስቱ እያለ መፍትሄው እያለ ወደ ፖለቲካ የሚያስክደን ምንም ምክንያት የለ። የእኛ ግልጽ አቋም ነው ህገ መንግስቱን መፍትሄውን ብቻ ስራ ላይ አውለን ያሸነፈው አካል ስልጣኑን ይረከባል። እየተጠየቀ ያለው እነሱ ተጨማሪ የመንግስት የስልጣን ዘመን ሳይሆን በቡቡ ኮሮና ምክንያት የባከለውን ጊዜ ለማካፋትና ምርጫ ለመካሄድ ብቻ ነው። ስለዚህ ይሄ ነው በእኛ በኩል ያለው ምናልባት አሁን መሰል አለመግባባቶች እና ጭቅጭቆች እያሉ የሚጸድቀው የህግ ትርጓሜ ስራ ላይ አዋዋል ላይ በኋላ ችግር አይፈጥርም ወይ ሌላኛው ደግሞ ገዢው ፓርቲና መንግስት ለውይይት ዝግጁ አይደለም፣ በሮቹን ዝግ ነው የሚያደርገው የሚል ስሞታ በተደጋጋሚ ይቀርባል። ለዚህ እንደ ምሳሌ የሚነሳው ከዚህ ቀደም ምርጫ ቦርድ ጉዳዩን እንደ ሰሚ ብቻ ነገረን፣ ለውይይት መልሰን እንገናኛለን ብለን ስንጠብቅ ውሳኔውን በሚዲያ ሰማን። ከዛ ደግሞ የአማራጮቹን በተመለከተ ጠቅላይ ሚኒስትሩ ምንም አጀንዳ ሳይነገረን ተጠራን፣ በውይይቱ ላይ ሰማን ሌሎች አማራጮችን የምናቀርብበት ጊዜ ሳይሰጠን ቀጥታ ወደ ስራ ተገባ። ውይይት ሳይሆን እንደ ሰሚ ብቻ እንድንሰማ ነው የሚፈለገው ከመንግስት አንጻር፣ የሚል ተቃውሞና ቅሬታ ይሰማል። ለዚህ ምን መፍትሄ ነው ልታስቀምጡ የምትችሉት? የሚወሰነው ውሳኔ ህገ መንግስታዊ ውሳኔ እስከሆነ ጊዜ ድረስ ህጋዊ ውሳኔ እስከሆነ ጊዜ ድረስ የምመለከተው ህጋዊ አካላት እስከወሰኑና ጸደቁ ጊዜ ድረስ ያንን ስራ ላይ መዋል የመንግስት ጉዳይ ይሆናል። የሁሉም ዜጋ ግዴታ ይሆናል። እርግጠኛ ነኝ ሁሉም አካላት ለዚህ መተባበር መቻል አለባቸው። ከዚህ አልፎ አስረን በኋላ ቀውስ መሬት አውርዳለሁ እያለ የሚዝት ለዚች ሀገር ትርምስ፣ ቀውስ፣ መፈናቀል፣ ሞት የሚመኛል ካለ በራሱ ምኞት ሆኖ ይቀራል እንጂ በፍጹም አንድ እንች- የተራምዶ ሌላ ችግር እዚህ ሀገር ላይ መፍጠር የሚችልበት ሁኔታ የለም ነው። ሁለተኛ በሩ ዝግ ነው አልተዘጋም። አማራጮችን በኛ በኩል አሳልፌን እናቀርባለን። ለምሳሌ በቅርብ ጊዜ ወሩን ኳን ሳይመራ አስቸኳይ ጊዜ አዋጅ አጀንዳውን ላይ ውጭ ብለን ተባይቴን እንደወስ ነው የተደረገው። ሁሉም ፓርቲ ተስማምቶ ራሳቸውን ሀሳብ አቅርቦ ነው ይሄዱ ይህንን ቅሪ ተደርጎላቸዋል ከሁለት ቀን በፊት ነገር ግን በሩ ዝግ ነው የሚለው ነገር የውሸት ወንጀላ ነው። አሁንም አማራጭ ህገ መንግስታዊ የተቻሉ አማራጭ ቻሉ በተለይ አሁን ሀገር ኮቪድ የመጨረሻ ጥያቄ በአጠቃላይ ካለፉት ስርዓት ጀምሮ ኢትዮጵያ ውስጥ ያሉት ችግሮች የሚመነጩት ከህግ ችግር ሳይሆን የፖለቲካ ችግር ነው። በዚህ ምክንያት የፖለቲካ መፍትሄ ያስፈልገዋል የሚሉ አሉ። ብልጽግና ይህንን እንዴት ይመለከተዋል? እስከ ለውጡ ጊዜ ድረስ ትክክል ነው፣ ሀንድሬድ ፐርሰንት የተባለው አራት ነገር ትክክል ነው። አሁን ግን እንደዚ አይደለም። አሸባሪ አክራሪ ተብሎ ተፈርጆ የተባረረ የተገደበ እንዳይገባ የተከለከለ የታሰረ በአመለካከቱ በፖለቲካ አቋሙ የታሰረ የተከለከለ ግለሰብ ወይ ፓርቲ የለም። ስለዚህ ሜዳው ነፃ ነው፣ ምህዳሩ ክፍት ነው፣ መነጋገር ይቻላል ነው። ስለዚህ መንቀሳቀስ ይቻላል። ፓርቲ የያዘውን አቋም ይዞ ለህዝብ አስተምሮ ከዛ በኋላ ወደ በምርጫ ወደ ስልጣን መምጣት ይችላል ነው። የታፈነ ድምፅ የለ። ማንም እንደፈለገ ሲሳደብ ይውላል። ጠቅላይ ሚኒስትሩ ይሰደባል። ፓርላማ ሲሰደብ ይውላል። ስለዚህ እስከ ሁለት ዓመት በፊት ነበረ ፖለቲካዊ ችግሩ አሁን ግን ተፈቷል። አሁን ያለን አማራጭ ወደ ዲሞክራሲ የምናደርገው ጉዞ አጠናክረን መቀጠል ነው እንጂ ህገ መንግስቱን ቁጭ አድርገህ ይህ ህገ መንግስታዊ መፍትሄ አቅርቤ አረጋግቼ ይዤ እሄዳለሁ ባለው ነገር በራሱ ቀልድ ነው። አይቻልም። በብልጽግና ፓርቲ በኩል ተቀባይነት የለውም። ሀሳብ ነው እኛ ያለን አቶ አወሉ አብዲ የብልጽግና ፓርቲ ቃል አቀባይ፣ ይህም ከኛ ጋር ስለቆዩ እናመሰግኖታለን። በጣም አመሰግናቸዋለሁ። ከድርጅት አመራር እስከ ወረዳ አስተባባሪ ያሉ አንዳንድ አባሎቻችን የፍርድ ቤትን የዋስትና ፈቃድ ችላ በማለት ጭምር ታስረውብናል ሲሉ በኦሮሚያ ክልል የሚንቀሳቀሱ አንዳንድ የፖለቲካ ፓርቲዎች ስሞታ አቅርበዋል። የቤተሰብ አባላት እንደታሰሩባቸው የገለጹ አንዳንድ የክልሉ ነዋሪዎችም ተመሳሳይ ስሞታ አላቸው። ከፖሊስና ከጠቅላይ አቃቤ ሕግ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ፀሐይ ዳምጦ ተጨማሪ አላት። አቶ ደረጀ መርጋ የኦሮሞ ፌዴራሊስት ኮንግረንስ የወጣቶች ሊግ አመራር ናቸው። ላለፉት ጥቂት ዓመታት በፖለቲካ አመለካከታቸው በቅሊንጦ እስር ቤት ከአባታቸው ከአቶ መርጋ ደበሊ ጋር ታስረው ማሳለፋቸውን የጠቀሱት የኦሮሞ ፌዴራሊስት ኮንግረንስ የወጣቶች ሊግ የሕዝብ ግንኙነት ኃላፊ አቶ አዲሱ ቡላላ አቶ ደረጀ የለውጡ መንግስት ባደረገው ምህረት ተፈተው ነበር ሲሉ ተናግሯል። አቶ ደረጀ ከእስር እንደተፈቱ በፓርቲ ውስጥ በነበራቸው ኃላፊነት ቀጥሎ እየሰሩ እያሉ በመንግስት ጸጥታ ኃይል ተይዞ መታሰራቸውን ገልጿል። አሁንም ሰሞኑን ሁለት ወር በፊት ታስሮ እዚህ አዲስ አበባ ፖሊስ ጣቢያ ይገኛል። አራት አምስት አካባቢ ጊዜ አካባቢ ፍርድ ቤት ተመላሰዋል። ምንም የተገኘበት ምንም ማስረጃ ማስታጃም አልተገኘም። ዝም ብሎ ሲያመላለሱት ነበር። ፍርድ ቤቱ ትላንት በዋስ መብት እንዲለቀቅ የዋስ መብቱን አክብሮለት ነበር። በዚሁ መሰረት በአራት ሺህ የዋስ መብት እንዲከፈል ተጠይቀን ነበር። በዚሁ መሰረት ከፍለን ስንመጣ ወደ ሜክሲኮ ወዳለው ፌደራል ፖሊስ ሄዳችሁ ጠይቁ ተባል። እዛ ስንት ደግሞ ጉባኤ ስለተጋ የከበታው ሳታችን ደግሞ ልቀቅም አሉን። በዛ የሁኔታ ነው ትላንት ሳይፈታ አይቀረም። አቶ አዲሱ አክለውም የድርጅታቸው አመራሮች በዞንና በወረዳ ደረጃም እየታሰሩ ነው ሲሉ ገልጿል። የተለያየ ቦታ አብዛኛ ባላችን ታስሯል፣ አመራሮቻችን ታስሯል። ለምሳሌ አሁን ልነቀምት የዞን ጽፈት ቤቱ አስተባባሪ ፍቃዱ አያና ታስሯል። ራብ ጉጂ አደቡላ ወረዳ የወረዳው ጽፈት ቤት አስተባባሪ ግርማኒ ቀጡ ታስሯል። ግንቢ ላይ አብራ የሚባል ታስሯል። እዚሁም ሰሜንሻ፣ አሰላ፣ እዚሁም አዳማ የተለያዩ አመራሮቻችን ማለትም የወረዳዎች፣ የዞኖች አመራሮቻችን ታስሯል። እስሩ ቀጥሏል። ከዛ ውጭ ደግሞ በተለይ አባሎቻችን እንዲሁም ደግሞ ፖለቲካ ውስጥ የሌሉ ንጹሐ ነው እስር ቤት እየማገዙ ነው የሚገኙት ከፍተኛ እስር ነው እየተካሄደ ያለው። ኢፍሬም የአቶ ኢፍሬም ገለታ ልጅ ናት። አባቷ አቶ ኢፍሬም ከስምንት ወር በፊት እንደታሰሩ ና በፍርድ ቤት የዋስትና መብት ተጠብቆላቸው በፌዴራል ፖሊስ መከልከላቸውን ትናገራለች። ኢፍሬም ገለታ በጭራሽ ቤቱ ኑሮ አቅም በተለይ ሁለት ሺ አስራ አንድ ና ሁለት ሺ አስራ ሁለት መሀል ሶስተኛ ጊዜ ነው ሲታሰር፣ በትንሽ ወር ነው የሚራራቀው። ሶስተኛ ታስረው አራዳ ፍርድ ቤት ነው ጥር በአራት የዋስ መብታቸው አምስት ሺህ ብር ክፈሉ ተብለን ዋስ መብታቸው ተጠበቀ ብለን አምስት ሺህ ብር ከከፈልም በኋላ ስለ ዋስ መብቱ ስለ ብሩ የሚነግረንም ስለ ፍቺም ሆነ ምንም አይነት ፍንጭ ተከልክልናል። አቶ ሚልኪያስ ቡልቻ ጠበቃና የህግ አማካሪ ናቸው። በክልልና በፌዴራል ፍርድ ቤቶች ይሰራሉ። እርሳቸው እንደሚሉት ከሆነ ሰባት የሚሆኑ ደንበኞቻቸው በሽብር ተጠርጥሮ ከታሰሩ በኋላ ፍርድ ቤት በቀጠሮ ሲመላለሱ እንደከረሙ ተናግረዋል። ደንበኞቼ በሁለት መዝገብ አንዱ በአቶ ያዘው ከበባው መለውላወ ስድስት ሰዎች፣ ሌላው መዝገብ አቶ ደሜ ባጫ በሚል መዝገብ ሲሆን ነው። በአቶ ያዘው ከበባው ስር ያሉት አቶ ያዘው ከበባ፣ አቶ ስራውሊ እንዳለማ፣ አቶ ገላና ወጋሪ፣ አቶ ፊጣ አጫላ፣ አቶ ኤፍሬም ገለታ፣ አቶ ወይዘሮ ታደሉ ዮናስ የሚባሉት ናቸው። የተከሰሱበት ወንጀል በተሻረው የጸረ ሽብር አዋጅ መሰረት በአዋጅ ቁጥር ስድስት ሃምሳ ሁለት ህዝባር ሁለት ሺህ አንድ አንቀ አራት መሰረት ሽብር ወንጀልን ለመፈጸም ማዘጋጀት፣ ማሴር እየተዘጋጁ ነበር በሚል ነው ክሳቸው የቀረበው። የህግ ጠበቃቸው እንደገለጹት በአሁኑ ወቅት ከሁለት ተጠርጣሪዎች ውጪ ሌሎች ታሳሪዎች ክስም አልተመሰረተባቸውም ወይም ፍርድ ቤት እየቀረቡም አይደለም። በዋስም እንዲለቀቁ ተወስኖ የዋስትና ገንዘብ የተከፈለ ቢሆንም ፖሊስ አልለቀቃቸውም ሲሉ አብራርቷል። አቶ ሚልኪያዝ ፍርድ ቤቱ በጣም ብዙ ቀጠሮ ወደ ዘጠኝ ቀጠሮ ካመላለሳቸው በኋላ ኦልሞስት አራት ወር ካለቀ በኋላ ክስ ካላቸውም በዚህ ጊዜ ውስጥ አስር ቀን ውስጥ ክሳቸውን አዘጋጅቶቸው አቅርቡ፣ ከዛ ውጭ ተጨማሪ ጊዜ አይሰጣቸውም ከዚህ በላይ የሚመረመር ነገር የላቸውም በማለት ትዕዛዝ ሰጥቶ ፌዴራል ፖሊስ በቂ ማረጃም አላቀረበም። በተሰጠው ጊዜ ውስጥም ክስ አጠናቅሮ ወደ አቃቢ ሕግ ማስተላለፍ ስላልተቻለ ዋስትና መብታቸውን በመጠበቅ በአምስት ሺህ ብር ዋስትና ከእስር እንዲለቀቁ ትዕዛዝ ቢያስተላልፍም ፖሊስ እነኝህ ሰዎች ከብዙ ጊዜ ካቆየ በኋላ ሁለታቸው ላይ ብቻ በአቃቢ ሕግ በኩል ይግባኝ ተጠይቆ በት አምስት ቀን ተፈቅዶላቸው ነበረ። ሌሎች ላይ ግን ምንም ይግባኝ አልቀረበባቸውም። ፖሊስ በራሱ ስልጣን የፍርድ ቤትን ስልጣን ወደ ጎን በመተው አልለቀቃቸውም፣ አቆያቸው ማለት ነው። ፖሊስ ካለፈው አንድ አመት ጀምሮ በኢትዮጵያ ውስጥ ተመዝግቦ እየተንቀሳቀሰ መሆኑን የሚገልጸው ሀገር በቀል ድርጅት የምስራቅ አፍሪካ ሰብአዊ መብት ሊግ በዚሁ ርዕሰ ጉዳይ ላይ መግለጫ አውጥቷል። በኦሮሚያ ክልል በተለያዩ ከተሞች፣ ዞኖች እና ወረዳዎች ከፖለቲካ ፓርቲ አመራር እስከ አባል እየታሰሩ መሆናቸው በአሰባሰብነው መረጃ ደርሰንበታል ሲሉ የኢትዮጵያ የምስራቅ አፍሪካ ሰብአዊ መብት ሊግ ተወካይ አቶ ጌቱ ሰቦቃ ለአሜሪካ ድምጽ ተናግሯል። ቀለም ወለጋና ምስራቅ ወለጋ እንዲሁም አራቱ ወለጋ ስሞች ላይ በተለይ ማለት እና ደቡብ ኦሮሚያ አካባቢ ላይ አሁን ደግሞ ሰንትራል ኦሮሚያን አጠቃለ ነገር ሰዎች በፖለቲካ አመለካከታቸው ምሳሌ በዝማ ላይ ሰማውን እና ቃለን መምር አብሮባቸው ር ላይ ማለት ነው። በስንት ተከቦ አንድ ሰው በዘጠኝ ወታደር ተከቦ ይናክል እንግልት ስፈፀምበት ማለት ነው። ይሄ ብቻ አይደለም። ይሄ እንግዲህ እንደ እንደ አጋጣሚ ፒክቸር ተወስዶ ነው እንጂ ከቤተሰብ ከህግ ጠበቆች ከፖለቲካ ፓርቲና ከሰብአዊ መብት ሊግ ለተነሳው ቅሬታ ከመንግስት አካል በተለይም ከፌደራል ጠቅላይ አቃቤ ሕግና ከፌደራል ፖሊስ ኮሚሽን ኮሚሽን ወንጀል ምርመራ ዳይሬክቶሬት መልስ ለማግኘት በተደጋጋሚ ያደረግነው ሙከራ አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ አመሰግናለሁ። ፀሐይ፣ ለዘገባው የድሬዳዋ አስተዳደር በከባድ ጭነት መኪኖችና ሌሎችም አሽከርካሪዎች አማካኝነት ኮሮና ቫይረስ ከጎረቤት ሀገሮች ወደ ኢትዮጵያ እንዳይገባ ለመቆጣጠር እየሰራ መሆኑን አስታውቀዋል። መዳረሻቸውን ድሬዳዋ ያደረጉ የአንድ መቶ ሀምሳ ከባድ መኪኖች አሽከርካሪዎች በተለየ ማቆያ እንዲቆዩ እንደሚደረግ የጤና ቢሮ ኃላፊዋ ወይዘሮ ለምለም በዛብህ ለቪኦኤ ገልጸዋል። ድሬዳዋን አቋርጠው ወደ መሀል አገር የሚሄዱ ተሽከርካሪዎችም አስፈላጊው የጤና ምርመራና ትምህርት እንደሚሰጣቸው ተናግረዋል። አዲስ ቸኮል አነጋግሯቸዋል የጤና ቢሮ ኃላፊዋን። ባለፉት ሰባት ቀናት በትግራይ ክልል ኮሮና ቫይረስ የተገኘባቸው ስምንቱም ኢትዮጵያውያን የከባድ መኪና አሽከርካሪዎች ወይም ረዳቶቻቸው መሆናቸውን የክልሉ ጤና ቢሮ ያወጣው መረጃ ያመለክታል። አብዛኞቹ ከጅቡቲ የሚነሱና የፈሳሽና የደረቅ ጭነት አሽከርካሪዎች ደግሞ በድሬዷ በኩል ነው የሚያልፉት። በአማካይ 150 ከባድ ተሽከርካሪዎች በየቀኑ ድሬዷን አቋርጠው ወደ ተለያዩ የሀገሪቱ አካባቢዎች አልፋሉ። እነኚህን ተሽከርካሪዎችና አሽከርካሪዎቻቸውን ለኮሮና ቫይረስ መተላለፍ መንስኤ እንዳይሆኑ የድሬዳዋ አስተዳደር ባለፉት ወራት ሲሰራቸው የነበሩ ስራዎች እንደነበሩ የአስተዳደሩ ጤና ቢሮ ኃላፊ ወይዘሮ ለመለም በዛብህ ይናገራሉ። እንግዲህ እነሱም ሹፌርና ረዳቶቻቸው ብቻ ናቸው እንዲመጡ የሚጠበቀው። ስለዚህ እሱን ማዕከል ያደረገ የኛ የጤና ባለሙያዎች፣ በጎ ፈቃደኞች እና የጸጥታው ዘርፍ በጋራ ሆነው የገንዘብ ክፍያ ቦታው ላይ መኪኖቹን በማስቆም አንደኛ መጀመሪያ ሹፌሩ፣ ረዳቱ እጃቸውን እንዲታጠቡ ሁለተኛ የሙቀት ልኬት ይደረግላቸዋል። ትምህርት ይሰጣቸዋል። ሙሉ መረጃቸው ይወሰዳል። ስማቸው፣ አድራሻቸው፣ የታርጋ ቁጥራቸው ሙሉ የሆነ መረጃ በጽሁፍ ይወሰዳል። ስልክ ቁጥራቸው ይወሰዳል ለቀጣይ ክትትል ማለት ነው። መሰረታዊ የሆኑ መረጃዎች ይሰጧቸዋል። ራሳቸውንና ህብረተሰባቸውን እንዴት መጠበቅ እንዳለባቸው ይነገራቸው ና በዛ መንገድ መኪናውን ደግሞ ሙሉን ከላይ ማለት ነው ጭነት አናስወርድም፣ ግን እንደዛው እንዳለ ሙሉ ዲስኢንፌክት ይደረጋል ማለት ነው። ረጭት እሱ ይደረግና ይለቀቃሉ ማለት ነው። ይገባሉ። ግማሾቹ ሞስት ብዙዎቹ ክሮስ አድርገን የምንሄደው ይላሉ። ድሬዳዋ አይደለም ድስትኔሽን ናቸው። ድሬዳዋ ድስትኔሽን ናቸው የሆኑትንም ደግሞ አድቫይዝ አድርገን ንምሰራ በየመሃሉ አጠራጣሪ ሙቀት መጨመር የታየባቸውን አሽከርካሪዎች ሙቀት እንደሚለኩ የተናገሩት ወይዘሮ ለምለም፣ ሆኖም እስከዛሬ አንድም አሽከርካሪ የኮሮና ቫይረስ እንዳልተገኝበት ይናገራሉ። ይሁንና የሰውነት ሙቀትን በመለካት ብቻ የኮሮና ቫይረስ ያለባቸውን ለመለየት መሞከር በቂ እንዳልሆነ ወይዘሮ ለምለም ይስማማሉ። ቫይረሱ እስከ 14 ቀን ራሱ ሊደብቅ እንደሚችል እና አንዳንዶችም ምልክት ላያሳዩ እንደሚችሉ ጥናቶች ያሳያሉ። እነሱን ከመቆጣጠር አንጻር ከፌዴራል የሚጠበቁ ውሳኔዎች እንዳሉ ይናገራሉ ወይዘሮ ለምለም መመርመር ይኖርብን አይኖርብን አቅጣጫ በጤና ጥበቃ፣ የትራንስፖርት ሚኒስቴር የሚመለከታቸው አካላቶች እየተወያዩ ነው። ወጥ የሆነ አሰራር ለመዘርጋት ሂደት ላይ ናቸው። ኦልሬዲ ፋይናላይዝ እያደረጉ ነው። እሱ እንዳለቀ ያንን ተከትለን እኛም በወጣልን አቅጣጫ መሰረት እንመረምራለን። የሚያርፉበትንም ቦታ መወሰን ካለብን እሱን እያየን የምንሄደው ነው የሚሆነው። እስካሁን ግን የማስተማሪን ስራ ነው የምንሰራው። ግን ሙቀት ልኬታቸው ከፍ ያሉትን ግን እኛ አስተምረን ለይተናቸው ናሙና ወስደን መመራ ውጤታቸውን እናሳውቃቸዋለን። ድሬዳዋ ላይ በአማካይ 150 የሚሆን መኪና ያልፋል ይገባል። ከባድ መኪና እቃ የጫነ ነዳጅ ጫነ የተለያየ ነገር ማለት ነው። እነሱን ሁሉ አሁን ሆቴል ማስመረጥ አለብን ወይ ምን ማድረግ አለብን የሚለው አቅጣጫ መውረድ አለበት። መጀመር ሁሉም ጋር ወጥ የሆነ አሰራር መዘርጋት አለበት እና እኛ እስከዛው ምንድን ነው ያደረግነው? እንዳል ድሬዳዋ ላይ ያሉ ሆቴሎች አልጋ ስንት እንዳላቸውና ሂሳቡ ስንት እንደሆነ ለይተናል። ከቱሪዝም ጋር ተጋግረን ሊስታቸውን ይዘናል። አሁን በቀጣይ እንግዲህ አቅጣጫው ሲወጣ መመሪያው ሲወጣ ምንድነው የምናደርገው ይህንን እያሳየን እዛ ቦታ ላይ እኛ የጤና ባለሙያና የጸጥታውን ዘርፍም እንዲሁ ሰው አሎኬት አድርገን ሰዎቹን በቀጣይ ፎሎ ማድረግ ነው። ለጊዜው ግን የድሬዳዋ አስተዳደር ከአደጋ ስጋት ስራ አመራር ጋር በመተባበር ከጅቡቲ ህልጭ ነው የሚያመጡ 150 ከባድ አሽከርካሪዎች በለይቶ ማቆያ እንዲቆዩ ይደረጋል ብለዋል። እነሱ ደግሞ በራሳቸው መስሪያ ቤቱም ተዘጋጅቷል። ምንድነው የተዘጋጀው አንደኛ ማረፊያ ቦታቸውን እዛው መኪናቸው ውስጥ እንዲያርፉ ማረፊያ ቦታቸውን ለይተውላቸዋል። ምግብ የሚበሉበትን ሻይ ቡና የሚጠጡበትን ለይተውላቸዋል። እንዲሁም ደግሞ ወደ ማረፊያ ቦታቸውና ወደ መመገቢያ ሲመጡ ሙቀት ልኬት እንደሚያደርጉላቸው የሙቀት መለኪያም ገዝተዋል፣ ሰውም መድበዋል። እኛም ደግሞ ይህንን የሚከታተል አካል መድበናል። ስለዚህችን ቀጣይ ሶስት አራት ቀን የሹፌሮች ቁጥራቸው ሊበዛ ይችላል። ሁለተኛ ድሬዷ ላይ የሚያራግፉ ናቸው። ድሬዳዋ ላይ ሶስት ቀንም አራት ቀንም ሊቆዩ ይችላሉ። ነገር ግን ከመስሪያ ቤቱ የደረሰ መረጃ አራግፈው ቶሎ ሊወጡ ይችላሉ የሚል ነው። ግን ባሉበት ሰዓት ወደ ከተማው እንዳይወጡ እዛው ምግባቸውን የሚበሉበት የሚያድሩበት፣ ሻይ ቡናቸውን እዛው የሚሉበትን ሁኔታ መስሪያ ቤቱ ተዘጋጅቷል። የሚያስፈልገውን ነገር ለይተናል። እኛም በበጎ ፈቃደኞች ጋር በመተባበር ማድረግ ያለብንን ማገዝ ያለብንን በሰውም ቴምፕሬቸር መለኪያውንም ቴርሞስካነሩ ማለት ነው እሱንም ተጨማሪ አድርገን እንዲሁም ደግሞ የማስተማሩን ስራ አፍና አፍንጫቸውን እንዲሸፍኑ ማስክ እዛ ጋር በብዛት እንዲቀርብ አቅጣጫ አስቀምጠናል። ይህንንም እየተከታተልን በጋራ የምንሰራውን መሆኑ ማለት ነው። በተመሳሳይ የፌዴራል ትራንስፖርት ባለስልጣን በቃሊቲ ጉምሩክ ጣቢያ የኮሮና ቫይረስ ምርመራ መጀመሩን አስታውቋል። ባለስልጣኑ በተሽከርካሪዎች ላይ የጸረ ተዋሳያን ርጭት ከመጀመርና የግንዛቤ ማስጨበጫ ትምህርት ከመስጠት ባሻገር ከግንቦት ሰባት ጀምሮ በአሽከርካሪዎች ላይም የኮሮና ቫይረስ ምርመራ እንደጀመረ ተናግሯል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ። አመሰግናለሁ አዲስ። ክቡራትና ክቡራን አድማጮች ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ማግኘት ትችላላችሁ። በፌስቡክና በትዊተር፣ በኢንስታግራም፣ በዩቲዩብ ተከተሉን። ቪኦኤ አምሃሪክ ብትሉ ታገኙናላችሁ። ተነጋገሩ፣ ሐሳቦቻችሁን አንሸራሽሩ፣ ተሳተፉ። ስርጭቶቻችንን ከኦዲዮ ናው በእጅ ስልካችሁም ቪኦኤ ዶት ኤች ኦ አር ኤን ዶት ኤም ኦ ቢ አይ ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራት ማዳመጥ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አብባየሁ ገበያው ነች። ለዜናው ቆንጅት ታየ፣ ዋና አዘጋጅ ትዝታ በላቸው። እኔም እያስተናገድኳችሁ ያለሁት ሶሎሞን አባተ ከየቤቶቻችን እየሰራን እስከ ምሽቱ አራት ሰዓት ከእናንተ ጋር እንዘልቃለን። ክቡራትና ክቡራን አድማጮች በተመሳሳይ የአየር ሞገዶች በ19ና በ25 ሜትር ባንድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡም እንጋብዛለን። አሁን ወደ ተከታዩ ዘገባ እናልፋለን። በደቡብ ክልል ደቡብ ኦሞ ዞን ዳሰነች ወረዳ በተቀሰቀሰ የኮሌራ ወረርሽኝ የታመሙ ሰዎች ቁጥር ከ930 በላይ መሆኑን የክልሉ የጤና ቢሮ አስታውቋል። በቀን ይታመም ከነበረው ሰባ አምስት ሰው ቁጥሩ ወደ አስራ አምስት ና አስር መቀነሱን የቢሮ ኃላፊ አቶ አቅናው ካውዛ ለቪኦኤ ገልጸዋል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ አለው። የክልሉ ጤና ቢሮ ኃላፊ አቶ አቅናው ካውዛ እንደተናገሩት በክልሉ የተለያዩ ዞኖች አሁንም የኮለራ ወረርሽኝ የተሰራጨ ነው። ከገዲዮ ዞን በወረርሽኙ አራት ሰዎች ሞተዋል ተብሎ የቀረበው መረጃ ሐሰት መሆኑንም አረጋግጠናል ብለዋል። አሁን ያለው አክቲቭ ኬዝ በተለይ ጎፋ ዞን ደቡብ ኦሞ አካባቢ አክቲቭ ነው። ሌሎቹ አለ ላይ የተወሰነ ሳምንታት ያው ኬዝ አክቲቭ ኬዝ የለም። የጌዲዮ ካልቸር ደጋግመን አሰርተን ካልቸሩ ኔጌቲቭ ውጤቱ ኔጌቲቭ ነው። ስለዚህ ማንኛውም ዲሃሪያል በሽታ ሊኖር ይችላል። ፍጥነቱንም ካያችሁ በዛ ልክ አይደለም። ኦሮሚያ እና ደቡብ እዛ መለየት እንኳን አትችልም። እዛ ውስጥ ኮሌራ ፍጥነቱ በዚህ ሊገለጽ አይችልም። ስለዚህ ኮሌራ አለመሆኑ በላብራቶሪ ጭምር ስላረጋገጠን ያ ሪፖርት ያው ትክክል አይደለም ማለት። በሌላ በኩል በዳስነች ወረዳ በወረርሽኙ የታመሙ ሰዎች 931 መድረሳቸውን አቶ አቅናዎት ተናግረው የወረርሽኙ ስርጭት መቀነሱን ገልጧል። ዳስኔች አካባቢ አሁን ባለበት ትልቅ ቅነስ ሳ እየታየ ነው። በቀን ወደ ሰባ አምስት ድረስ ፒክ ሪፖርት ያደረግንበት አለ። መጀመሪያዎቹ አካባቢ ላይ የሞትም በተለይ ፋሲሊቲ ላይ ኮንፈርሚድ የሆነ ሞት አለ ብለን ባለፈው ማይቲንክ መረጃ ትለዋውጠናል። ያ ሞትም ኦልሬዲ የቆመበትና በጥሩ ሁኔታ እየሄደ ነው ያለው። ይህ የተጠቀሰው ቁጥር በአንድ ወረዳ ብቻ የተያዙ ሰዎች ሲሆኑ በዞኑ በሰላማጎ፣ በበና ጸማይ፣ በማልና በሀመር ወረዳዎች በኮሌራ ወረርሽኝ የተያዙ ሰዎች ቁጥር ከ2200 ይልቃሉ። በደቡብ ኦሞ ዞን ዳስነች ወረዳ ከቀናት በፊት ከ40 በላይ ሰዎች መሞታቸውን የአካባቢ ነዋሪዎች ለቪኦኤ በስልክ መናገራቸውን መዘገባችን የሚታወስ ሲሆን የቢሮ ኃላፊ አቶ አቅናው ደግሞ ወደ ጤና ተቋም ለሕክምና መጥተው የሞቱ ሰዎች 11 ሲሆኑ በቤታቸውኑ የሞቱት ደግሞ አስር መሆናቸውን በአጠቃላይ በወርሽኙ የሞቱ ሰዎች ከ21 እንደማይበልጥ ተናግሯል። ባለፈው አንድ ሳምንት ውስጥ በክልሉ በኮሌራ ምክንያት የሞተ ሰው አለመኖሩን ገልጠው አሁንም ግን ስርጭቱ በጎፋና በደቡብ ኦሞ ዞን መኖሩን ተናግሯል። ችግሩን ለመፍታት ሁለት መሰረታዊ የመከላከያ ስራዎች የተሰሩ መሆናቸውን አቶ አቅናው ገልጠዋል። አንዱ ውሃ አቅርቦት ላይ ነው መሰራት ያለበት። ንጹህ ውሃ ካልቀረበ ያበልጥ አፌክትድ የሚሆንበት ምክንያት በጣም ገልጽ ነው። አንዱ ደረቃማ አካባቢ ነው። ሁለተኛ ትላልቅ ወንዞች አሉ። ኦሞ ወንዝ አለ። ኦሞ ወንዝ የመበከል ሁኔታ ገጥሞታል። ሁለተኛ ወይጦ ወንዝ አለ። ወይጦ ወንዝም በዛ ልክ የተበከለበት ሁኔታ ነው ያለው። ስለዚህ አንዱ ውሃ አቅርቦታችን በተለይ ቢያንስ ቢያንስ ራሱ ውሃው ሊሆን ይችላል አንድ የውሃን ማዳረስ ባይቻልም ኬሚካል ማከም ይፈልጋል። እሱ አሁን በስፋት እየሄድንበት ነው ከውሃ ቢሮ ጋር በመሆን ሁለተኛው፣ መጸዳጃ ቤት ላይ የሚሰራው ስራ ነው። በአግባቡ ሽንት ቤት መጠቀም ነው። ይህም ከባህሉ ጋር ያለው የህዝቡ ግንዛቤም ጋር ቻሌንጅድ እየሆነን ነው። ስለዚህ ሶስተኛው አማራጭ ያው ከዛ አልፎ ሲመጣ ማከም ነው። ሊሆን የሚችለውን ነው። እነዚህ ስራዎች እየተሰሩ ነው። ግን ዋናው ሁለቱ ሶርሱ ላይ ካልሰራን ውሃው መበከሉ ጋር ውሃው የሚበከለው ሽንት ቤት ሳይኖር ሲቀር ነው ማለት ነው። ውጭ መጽዳዳ ሲ ውሃው ይበከለው። እነዚህ ነገሮች ናቸውና ቢሽስ ሰርክል ውስጥ የሚከተው አሁን ባለበት ያው ጥሩ ውጤት አለ። በተለይ ትልቅ ርብርብ ነው ያካሄድ ነው። ከወራት በፊት ከታህሳስ አስር 2012 ዓ ም ጀምሮ በጎፋ በጋሞ በደቡብ ኦሞ ና በኮንታ ዞኖች እንዲሁም በአለ ልዩ ወረዳ ተከስቶ ከ1600 በላይ ዜጎችን ካልጋ ያዋል ና ለ20 ሰዎች መሞት መንስኤ ሆነው የነበረው የኮሌራ ወረርሽኝ በወቅቱ ተደርጓል በተባለው መንግስታዊና መንግስታዊ ባልሆኑ ድርጅቶች ርብርብ መቆጣጠር መቻሉን ቢሮ አስታውቆ ነበር። ይሁን እንጂ ወረርሽኙ ከአንድ ወረዳ ወደ ሌላ ወረዳ የተዛመተ ዛሬም ሰው ማስታመሙና መግደሉን አላቆመም። በወቅቱም ወረርሽኙን እንዳያገረሽና ባልተከሰተባቸው ሌሎች አካባቢዎች እንዳይከሰት መጸዳጃ ቤት በማስገንባትና ንጹህ የመጠጥ ውሃ በማቅረብ አስቀድሞ የመከላከል ስራ ይሰራል ቢባልም የውሃና የመጸዳጃ ቤት እጥረት አሁንም እንደ ምክንያት መቅረቡ አልቀረም። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። አመሰግናለሁ ዮናታን። ኢትዮጵያ ውስጥ የሚገኙ ስደተኞችን ከኮቪድ-19 ለመከላከል ተገቢ ያላቸውን እርምጃዎች እየወሰደ መሆኑን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር የኢትዮጵያ ጽህፈት ቤት አስታውቋል። ወረርሽኙ ባሳደረው ተጽዕኖ ምክንያት አንዳንድ ስራዎቹን መገደቡን ገልጿል። መለስካቸው አመሃ ዝርዝሩን ይዟል። የኮሮና ቫይረስ ወረርሽኝ በየእለቱ ለስደተኞች በሚሰጣቸው አገልግሎቶች ላይ ከፍተኛ ጫና እንዳሳደረበት በመንግሥታቱ ድርጅት የስደተኞች ኮሚሽን የኢትዮጵያ ጽህፈት ቤት አስታወቀ። የጽህፈት ቤቱ ቃል አቀባይ አቶ ክሱት ገብረ እግዚአብሔር በተለይ ለቪኦኤ እንደገለጹት የስደተኞች ኑሮ ከሌላው በመደበኛ ኑሮ ሕይወቱን እንደሚመራው የህብረተሰብ ክፍል ሳይሆን በውሱን ስፍራ ተጠጋግቶ የሚኖር በመሆኑ እና ስደተኞቹም አንዳንድ ቁሳዊ ሀብቶች ስለማይኖራቸው ቫይረሱን የመከላከል ስራውን እንደሚያከብደው አስረድተዋል። አቶ ክሱት ጨምረውም ስለ ኮቪድ-19 ማህበረሰቡን ግንዛቤ ከማስጨበጥ ሌላ ጽህፈት ቤቱ ያተኮረበት ይህን ተግባራዊ የሚያደርግበትን ቁሳቁስ ወደ ማሰባሰቡ እንደሆነ ይናገራሉ። ስደተኞቹ በተለይ አኗኗራቸው ደግሞ በጣም በባሰ መልኩ ትንሽ ሰብሰብ ብለው የሚኖሩ እንደመሆናቸው መከላከል ጥረቱን ትንሽ አስቸጋሪ ያደርገዋል። ስለዚህ ቶሎ ብሎ ወደ ወደ ዝግጅቱ ሆኖ የገባ ነው። ግንዛቤ ማስፋት አንድ ነገር ሆኖ ግን ግንዛቤ ከተስፋ በኋላ ለምሳሌ እጃቸውን በሳሙና ተጠያቅማች ታጠቡ ሲባል ሳሙናው በቂ ሳሙና ከሌለ በቂ ውሃ ከሌለ መከላከል ጥረቱን አስቸጋሪ ስለሚያደርገው ቶሎ ተብሎ ወደ ዛ ነው የተገባውና ሳሙና ፍጆታቸውን በጥፍ የመጨመር ውሃ እጥረት ያለባቸውም በቦቴም ጭምር እያመላለሱ ውሃ የማድረስ በየቤት እንግዲህ ስደተኛ ካምፕ ውስጥ እጅ መታጠቢያ ምናምን እንደ አብዛኛው የኢትዮጵያ ማህበረሰብ በየቧንቧ ምናምን ያለበት አይደለም። ስለዚህ እሱንም በትንንሹ ጀሪካኖችን ቀደዳ አድርጎ በሚስማር ወግ አድርጎ ውሃ እያደረጉ በየበሮቻቸው ሁሉም ማድረግ አልተቻለም፣ ገና ነው። ግን ብዙዎቹ እንዲኖራቸው ለማድረግ እሱም በማይቻልበት አካባቢ ደግሞ ሴንትራል የሆን ማክ ነው የሆኑ እጅ መታጠቢያ ፋሲሊቲዎችን እያመቻችን እንደዛ ነው የተደረገ ያለው። የኮሮና ቫይረስ ወረርሽኝ በኮሚሽኑ ስራ እና አሰራርም ላይ ያሳደረውን ተጽዕኖ አቶ ክሱት ዘርዝረዋል። ከመደበኛ ስራዎቻችን አንጻር በተለይ ንክኪ የሚጋብዙ እንደ ስብሰባ፣ ምክክር የመሳሰሉ ነገሮች በጊዜው ቆመዋል። ለምሳሌ አዲስ አበባ የስደተኞች መከበያ ማዕከል ነበረን። ሳምንት ሙሉ ስደተኞች እየመጡ ያላቸውን ነገሮች፣ ቅሬታ፣ አንዳንድ የሚፈልጉት ነገሮች የሚጠይቁባቸው፣ ምክር የሚያገኙባቸው ሴንተሮች ነበሩ። ለጊዜው እሱን ዘጋንና በስልክ ላይ የተካ ነው የሄልፕ ከዛ እየደወሉ አገልግሎቱ እንዲያገኙ ወደ ውጭ የመሄድ የሪሰትመንት የሚባለው ፕሮሰስም ለጊዜው እሱም እንቅስቃሴ ጭምር ስላለበት ከዚህ ከጉዞ መወሰኑ ጋር ተያይዞም እሱም ለጊዜው ሳስፔንድ የማድረግ ነገሮች አሉ። ስለዚህ በዚህ በዚህ መልኩ ኢምፓክት አድርጎናል። በሌላ በኩል ደግሞ በሽታውን ለመከላከል ሲባል በየሀገሩ የሰዎች እንቅስቃሴ በመገደቡ ወደ ኢትዮጵያ የገቡ የነበሩ ስደተኞችም ቁጥር በእጅጉ እንደቀነሰ በኢትዮጵያ የኮሚሽኑ ቃል አቀባይ አስረድተዋል ከማርች ማርች ሀያ አራት እንደ ፈረንጆች አቆጣጠር ጀምሮ ኢትዮጵያ ደንበሮቿን ድንበሮቿን መዝጋቷን አስታውቃለች ስለዚህ ይሄ ራሱ ተጽዕኖ ሊኖረው ይችላል መንግስት ለስደተኛ ዝግ ባያደርግም ከዛ አካባቢ መስቶች በልጧል የሚል ነገር እንዲኖር ይችላል አንድ ሁለተኛ በአካባቢ ያሉ ሀገሮችን እነሱም የራሳቸውን ድንበሮች እንደዚሁ በእንቅስቃሴ የመገደብ ስራ አለ በደቡብ ሱዳንም ብትል ክራም ቤታችሁ ቆዩ የሚል መሪያዎች አሉ። በመንግስታቱ ድርጅት የስደተኞች ኮሚሽን ባለፈው ወር መጨረሻ ባወጣው መረጃ መሰረት ኢትዮጵያ ከፍ ያለ ቁጥር ያላቸው ስደተኞችን ከሚያስተናግዱ የአፍሪካ ሀገሮች መካከል አንዷ ስትሆን በአሁኑ ጊዜ 761819 ስደተኞችንና መጠጊያ አገር ፈላጊዎች እንደሚገኙ አስታውቀዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው።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 ጎረቤቶች ሆናቸው፣ ባልደረቦች ሆናቸው፣ አንዱ ሰው የሌሎችን ሕይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞች ሆናቸው። የጤና ሰራተኞች፣ አስተማሪዎች፣ ተማሪዎች፣ ባለሱቆች፣ የማህበረሰብ ተሟጋቾች፣ የሃይማኖት መሪዎች፣ አርቲስቶች፣ በአካባቢው ያሉ በጎ ፈቃደኞች ናቸው። ምርጫውን እንዴት ማሳወቅ ይችላሉ? ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም ቪኦኤ ሊደርስ አት ቪኦኤ ኒውስ ዶት ኮም ይግቡና ያስፍሩ። የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን። ስሞን፣ የስልክ ቁጥሮን፣ የኢሜይል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልዎታል፣ ያገኘዎታል። በዚህ ሁሉ ውስጥ ሁላችን አብረነን ሀገሮን ይወዳሉ፣ ውለታ ይዋሉላት። እጆ ላይ ነው። ራስዎን ከኮሮና ቫይረስ ይጠበቁ። በቫይረስ አይበለጡ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አብሮኛ ያለው ፕሮዲውሰሩ ንጉሡ ታምሬና እኔም እያስተናገድኳችሁ የቆየሁት ሶሎሞን አባተንን አብራችሁን ስለቆያችሁ ከልብ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ጤና ይስጥልን። በደናደሩ